የኢትዮጵያ መንግስት የሚንቀሳቀሰው የራሱንም የሌሎችንም ሕጎች ባከበረ ሁኔታ ነው ሲሉ አንድ የኢትዮጵያ ዲፕሎማት መንግስቱ ያካሂደዋል ስለሚባለው ዲጂታል ጥቃት ሲጠየቁ መልስ ሰጥተዋል። ቴክኖሎጂውን ይሸጣል የሚባለው የጣሊያን ድርጅት ደግሞ አገልግሎቶቹ መብቶችን ለመርገጥ እንዲውል እንደማይፈቅድ አስታውቋል። የኢትዮጵያ መንግስት በኢንተርኔት ጥቃት ያካሄዳል ሲል ሁማን ራይትስ ዋች የሚባለው የመብቶች ተሟጋች ቡድን ላወጣው ሪፖርት ወገኖቹ ከቪኦኤ ለቀረቡላቸው ጥያቄዎች ምላሽ ሰጥተዋል። ሰለሞን አባተ የሚከተለውን ዘገባ አዘጋጅተዋል። ነገሩ የተነሳው እንዲህ ነው። እኛ መረጃ እንሰበስባለን። ለእኔ የተላከው በስሜ ተጠቅሶ እንዲህ አይነት መረጃ በተለይም መጪውን ሀገራዊ ምርጫ ተብዬውን በሚመለከት መረጃ አለና ይሄንን አታችመንት ክፈተው እና ታገኘዋለህ የሚል ነው። ብዙ ሰነዶች፣ ብዙ መረጃዎች ከሀገር ውስጥ ከተለያዩ ምንጮች ስለሚደርሱ እንደዛ አስመስሎ ራሱን ወይ ራሷን በማቅረብ እንድንከፍተውና ያ ሲከፈት እንግዲህ አውቶማቲካሊ የኮምፒውተር ስለላ ሶፍትዌሩ፣ የመረጃ ጠለፋ ሶፍትዌሩ ኮምፒውተር ውስጥ ገብቶ ይወራል። ማንኛውንም መረጃ ኮምፒውተር ውስጥ ያለውን ይወስዳል ማለት ነው። መጀመሪያ የሚልኩት ልክ እንደሚያውቁ ወይም ደግሞ ባያውቁሁም ይሳት ወይም እኛ ለምንሰራው ጋር በተገናኘ በአጠቃላይ መረጃ እንዳላቸው እና ይህን ሊያቀብሉ እንደሆነ የላኩት አስመስለው ነው ቁትና ያንን ከከፋት አደጋ ነው። ይሄና ሌሎች በምንጠረጥርበት ጊዜ ብዙ ኤክስፔሪንስ ስላለን እንዲሁም ቴክኒካሊ ምን ማድረግ እና ለማድረግ እንዳለብን ስለምናውቅ ያንን ሳንከፍት ወደሚመለከተው ተቋም በሲዝን ስላብ ነው እንግዲህ ላይላክ ነው እነሱ እንደዚህ ያው በሪፖርቱ ላይ የተገለጸው ዝርዝር እንዳየው ነው ማለት ነው። አቶ ነአምን ዘለቀ የቴሌቪዥን ስርጭቶቹን ከአሜሪካ የሚያስተላልፈው የኢትዮጵያ ሳተላይት ቴሌቪዥን ወይም በምህጻር ኢሳት ተብሎ የሚጠራው ጣቢያ ዋና ስራ አስፈጻሚ ናቸው። የተላከለትን የዲጂታል መልእክት ናሙና የፈተሸው ሲቲዘን ላብ የካቲት 30 2007 ዓ ም ባወጣው ሪፖርት የኢትዮጵያ መንግስት የኢሳትን ኮምፒውተሮችና የሠራተኞቹን አካውንቶች ሰርጎ ለመግባት አዳዲስ ሙከራዎች ማድረጉን አስታውቋል። ይህንን የሲቲዘን ላብ ሪፖርት መሰረት ያደረገው ዋና መስሪያ ቤቱ ኒውዮርክ የሆነው የሰብአዊ መብቶች ተሟጋች ቡድን ሁማን ራይትስ ዋች እንዲህ አይነቱ አድራጎት ሲፈጸም የመጀመሪያው አለመሆኑን አስታውሶ የኢትዮጵያ ባለስልጣናት በጋዜጠኞች ላይ የሚቃጧቸውን ዲጂታል ጥቃቶች በአፋጣኝ እንዲያቆሙ፣ የስለላ ቴክኖሎጂውን የሚሸጡ የውጭ ኩባንያዎች ደግሞ አገልግሎቶቻቸው ወይም ምርቶቻቸው የዋሉባቸውን ውንጀላ የተነሳባቸውን አድራጎቶች እንዲፈትሹ የሚያሳስብ መግለጫ ያንን ውለት አውጥቷል። ባለፈው ዓመት ባወጣነው ዘገባ እንዳጠናቀር ነው የመጀመሪያው ሙከራ ነው። በዋናነት የሚያሳየውም የውጭ ቴክኖሎጂን በመጠቀም ከኢትዮጵያ ውጭ ባሉ የግል የመገናኛ ብዙኃን እና የተቃዋሚ መሪዎች ኮምፒውተሮች ላይ ዲጂታል ጥቃት በማድረግ በኮምፒውተሮች ውስጥ የሚገኝ መረጃ መውሰድ ሲሆን የቪዲዮ ካሜራዎችንና ማይክሮፎኖችን እንዲሁም በስካይፕ አማካኝነት በሚደረጉ የንግግር ልውውጦችን ጨምሮ መዝልቅ የሚጥር ነው። በሂውማን ራይትስ ዋች የኢንተርኔት ጉዳዮች ከፍተኛ አጥኚ ሲንቲያ ዋንግ ባለፈው ሳምንት ለቪኦኤ ከሰጡት መግለጫ የተቀነጨበ ነው የሰማችሁት። ለመሆኑ ለምንድን ነው እንደዚህ አይነት ዲጂታል ወይም ሳይበር ጥቃት ይሰነዘራል ብለው ከሳሾቹ የሚያስቡት? ከኢሳቱ አቶ አምን ዘለቀ እንነሳ። ይሄ እኮ ለእኛ እንግዳ አይደለም። ይህ ስርዓት አፋኝ ስርዓት ነው። ይህ ስርዓት የዜጎችን የፖለቲካ ድርጅት አባላትን የጋዜጠኞችን መብት መርገጥ፣ ማሰር፣ ማፈን፣ በግድ እንዲሰደዱ ማድረግ ብቻ ሳይሆን እለት በእለት በዜጎች ላይ ስለላ የሚያካሄድ ነው። አንዱ የስለላ ቴክኒኩ ይህንን ስፓይዌር በብዙ የውጭ ምንዛሬ ከልዩ ልዩ ኩባንያዎች በመግዛት በሀገሩ ውስጥ የዜጎችን ሞት ማፈንና በዜጎች ላይ ክትትልና ስለለማድረግ ነው። በኢሳትም በአካል እዛ ስላልሆንን እኛን ሊደርስ የሚችለው እና በተለይ ደግሞ ኢሳት እንደምታውቀው ከዚህ ቀደምም እንደ አሜሪካ ድምፅ ሬዲዮ፣ እንደ ጀርመን ሬዲዮ በተደጋጋሚ የሳተላይት ሲግናሉን ለማፈን የስርዓት ተደጋጋሚ ሙከራዎች አድርጎ ፌል አድርጓል። በሚሊዮኖች የሚቆጠሩ ኢትዮጵያውያኖች ይህ ሰዓትን ይከታተላሉ። ይህ ሰዓት አማራጭ መረጃ ምንጭ ነው። እንደ አሜሪካው ድምጽ ሬዲዮ የኢትዮጵያ ሕዝብ አይኑን ተክሎ እለት በእለት አማራጭ መረጃ የምናገኘው በሀገር ውስጥ ስለሚካሄደው ሰብአዊ መብት ረገጣ አፈናው፣ ስለዚህ ስርአት ሙስና በሙሉ ብዙ መረጃዎችን የሚያቀርበው ይሳት በስርአቱ የእግር እሳት ሆኖበታል። ስለሆነም ይሳትን ለማቋረጥ የማይፈነግሉ ድንጋይ የለም። የሂዩማን ራይትስ ዋቸዋ ዋንግ ይህ አድራጎት ቡድናቸው እንደሚያሳስበው ተናግረዋል። በእጅጉ የሚያሳስበን በመጀመሪያ የመገናኛ ብዙኃን በኢትዮጵያ በመንግስት የጠበቀ ቁጥጥር ስር መሆናቸውና በሀገር ውስጥ ገለልተኛ መረጃዎችን ለማግኘት የነጻና ገለልተኛ ድምጾች ወሳኝ በመሆኑ፣ ሁለተኛው ደግሞ እነኚህን በሀገር ውስጥ ያሉትን ገለልተኛ ምንጮች ለአደጋ መዳረጉ። እነዚህ ናቸው ዋነኛዎቹ ስጋቶቻችን። መሳሪያዎቹን ለኢትዮጵያ መንግስት ይሸጣል ተብሎ የተጠቆመው በካናዳው ቶሮንቶ ዩኒቨርሲቲ የሚገኘው የኢንተርኔት ደህንነት ቡድን ሲቲዘን ላብም ሪፖርት በሂውማን ራይትስ ዋች መግለጫ ዋና መስሪያ ቤቱ ጣሊያን ሚላን የሆነው የኢንተርኔት ተቋም ዘ ሃኪንግ ቲም ነው። ከኃላፊዎቹ አንዱን አግኝቻለሁ። ሪ ሶፍትዌር ኤሪክ ሬይቭ እባላለሁ። ሚላን ጣሊያን የሚገኘው ሃኪንግ ቲም ባልደረባ ነኝ። በመላው ዓለም ላሉ የህግ አስፈጻሚና መንግስታዊ ተቋማት ወንጀሎችንና ሌሎችም ህገ ወጥ አድራጎቶችን መከታተል የሚያስችላቸውን የደህንነት መከታተያ የኢንተርኔት ፕሮግራሞች ወይም ሶፍትዌር እንሸጣለን። ይህ ማለት ተቋማቱ ወይም መንግስታቱ የጸጥታ ስጋታችን ነው በሚሉት ወይም አስፈላጊ ሆኖ ባገኙት ላይ የስለላ አድራጎቶችን እንዲያከናውኑ ትረዷቸዋላችሁ ማለት ነው። የሀኪንግ ቲም የገበያና ሽያጭ ኃላፊው ኤሪክ ሬብ ይመልሳሉ። ስለላ የሚለውን ቃል እንኳን መጠቀም አልፈልግም። ይልቅ በሀገራቸው ህጋዊ የሆነውን የክትትል ስራ እንዲያከናውኑ ያስችላቸዋል። እና ይህንን ቴክኖሎጂና እውቀት ለኢትዮጵያ ያሸጣችኋል ወይም ትሸጣላችሁ? የደንበኞቻችንን ማንነትና የት እንደሚገኙ በፖሊሲ ደረጃ እንገልጽም። ምክንያቱም የእኛም ፕሮግራሞች ወይም ሶፍትዌር የሚጠቀሙ ወንጀለኞችን፣ ሽብርተኞችን በዓለም ዙሪያ የሚከታተሉበት በመሆኑ እንደብቅላቸዋለን። ይህ ደግሞ በሻጭና ገዢ ስምምነታችን ውስጥ የሰፈረ ጉዳይ ነው። ይህንን ካልኩኝ በኋላ እኛ ይሸጥንላቸውን እንላቸውን ሶፍትዌር ያለ አግባብ ተጠቅመዋል የሚል መረጃ ከደረሰን ምርመራ እናካሄዳለን። የምናገኘው ጭብጥ ካለም በእሱ ላይ ተመርኩዘን እርምጃ እንወስዳለን። በእርግጥ ሀኪንግ ቲም በሚሸጣቸው ሶፍትዌር ራሱ እንደማይጠቀም ወይም በቀጥታ ምርመራዎችን እንደማያካሄድ ኤሪክ ሬብ ጠቁመው ምርመራዎቹ የሚካሄዱት በህግ አስፈጻሚና በደንበኛ መንግስታቱ ፌዴራል ተቋማት መሆኑን ገልጸዋል። ስለዚህም አሉ ሬብ ሶፍትዌራችን መቼና ለምን አገልግሎት ስራ ላይ እንደዋለ አናውቅም። ይሁን እንጂ ባወቁ ጊዜስ if ደንበኛችንን በዚህ ሁኔታ ውስጥ ካገኘን እንደ ውልነት እናነጋግረዋለን። ምን እየሆነ እንደሆነ እንጠይቃለን። የአጠቃቀም ግድፈት ወይም የኮንትራክት ጥሰት ካገኘን የሶፍትዌር ድጋፍ መስጠታችንን ልናቆም እንችላለን። በእጃቸው ያለውም እንዳይሰራ እናደርጋለን። ደንበኞቻቸው ይህንን የሃኪንግ ቲም ፖሊሲና አቋም እንደሚያውቁ በጽሁፍ የሰፈረ መሆኑን ተናግረዋል። ሬብ ክትትል በሚያደርጉበት ጊዜም ጥቆማ ከደረሳቸው መጀመሪያ የሚያነሱት ጥያቄ ተከሳሹ አካል በርግጥ ደንበኛችን ነው፣ የተከሰሰበት ሶፍትዌር ምንጭ በእውንኛንን ብለው እንደሚመረምሩ፣ የስምምነት ጥሰትና የመብቶች ረገጣ ስለመካሄዱም የመከታተያ መንገድ ወይም ዘዴያቸው ምን እንደሆነ እንዲናገሩ ለቀረበላቸው ጥያቄ ሲመልሱ ገልጸዋል። በነገራችን ላይ አንድ ዓለም አቀፍ የኢንተርኔት ደህንነትና ሐሳብን የመግለጽ ነጻነት ተሟጋች ቡድን በቅርቡ አውጥቶት በነበረ ዓመታዊ ሪፖርቱ ዘ ሃኪንግ ቲምን ከኢንተርኔት ጠላቶች አንዱ አድርጎ ፈርጆታል። በሃኪንግ ቲም ራሱን ይህንን ያውቃል እና ምን ይላል? እኛ የኢንተርኔት ጠላት አይደለን፣ በፍጹም እንዲያውም እኛ የኢንተርኔት ጠባቂዎች፣ ተከላካዮች ነን። የቴክኖሎጂ ውጤቶችን፣ ኢንተርኔትን፣ ሞባይል ስልኮችን፣ ዲጂታል መሳሪያዎችን ለወንጀል አድራጎት ለመዋል የሚጠቀሙ እንዳሉ ይታወቃል። እናም የፖሊስ ተቋማት ወንጀሎቹን መከታተልና መመርመር አለባቸው። እኛ ደግሞ ያንን አቅም እናቀርባለን። እውነት ለመናገር ያ አቅም ከሌለ ወንጀለኞች፣ ሽብርተኞች፣ አጥፊዎች ኢንተርኔትን እንደፈለጉ ሊጠቀሙበት ይችላሉ። እናም ወንጀል መፈጸሚያ ሽብር መፍጠሪያና ዓለምን ወደ ጥፋት አምባነት መቀየሪያ ሊያደርጉት ይችላሉ። ስለዚህም እኛ እያደረግን ያለ ነው የትም ሀገር እንኑር የትም ኢንተርኔት ለሁላችንም ደህንነቱ የተጠበቀ እንዲሆን ማረጋገጥ ነው። እናንተ ደንበኞቻችሁን አንናገርም ስትሉ ለገሌ ሸጣችኋሉ ወይ ተብላችሁ ስትጠየቁ ሸጠናል አትሉም፣ ደግሞም አልሸጥንምም አትሉም። እውነት ነው እንዴታ? በትክክል ለመሆኑ፣ ለአሁኑ የመጨረሻው የሂውማን ራይትስ ዋች ሪፖርት የተጨበጠ ምላሻችሁ ምንድን ነው? እንደዚህ አይነት ሁኔታ በተፈጠረ ጊዜ የምናደርገው ሁሉ ምርመራ እናደርጋለን። ከዚያ ምን እንደምናደርግ እንወስናለን። ይህ ደግሞ ደንበኛውን እስከ ማቋረጥ አለያም ደግሞ ከዛ መለስ ያሉ እርምጃዎች ሊሆኑ ይችላሉ። ለመሆኑ ኢትዮጵያ የዚህ ቴክኖሎጂ እና እውቀት ባለቤት ነች። ለተነሳው ክስስ ምላሿ ምንድን ነው? ለዚህ ምላሽ ለማግኘት ሰሞኑን ብዙ ቦታ አረግጫለሁ። መጨረሻ ላይ ተሳካ። ዋሽንግተን ዲሲ ወደሚገኘው የኢትዮጵያ ኤምባሲ ደውዬ ነበር። ቃል አቀባዩን አገኘሁ። አጭር መልስ መስጠት ነው የፈለጉት። ተስፋ ወልድ ይባላሉ። በዋሽንግተን ዲሲ የኢትዮጵያ ኤምባሲ የፐብሊክ ዲፕሎማሲና ኮሚኒኬሽን ሀላፊ ነኝ እንግዲህ ይህንን ይህንን አሊጌሽን ያው አንብቤዋለ ወይም በመሰረቱ የኢትዮጵያ መንግስት በሀገር ውስጥ ባሉት ህጎች እንዲሁም ደግሞ የሌሎችን ሀገሮችን ህጎችን አክብራ ነው የምትሰራው አክትም የምታደርገው ከእንደዚህ አይነት አሊጌሽን ጋር ምንም አይነት ግንኙነት የሌለው መሆኑን ነው በመሰረቱ መንግስት ይህንን ለማድረግ የሚሰራበት ምንም ምክንያትም የለውም እና ከእንደዚህ አይነት አሌጌሽን ጋር ግንኙነት ያለው ስራ ምንም አይነት ስራዎች እንዳልተሰሩ ነው እኔ የምረዳው። ስለዚህ መሳሪያውንም አልገዛችም፣ እውቀቱም የላትም፣ ስለላውንም ወይም ደግሞ የክትትል ስራዎቹንም አታካሄድም። ኢትዮጵያ ነው አሁን እያሉኝ ያሉት። እሱ እንግዲህ ምንም መረጃ የለኝም። አንተ ለምትለው ግን እንደዚህ ቅድም ባልኩ መንገድ በዚህ ጉዳይ ላይ በህግና በህግ ብቻ ሀገራችን እንደምትመራን፣ የሌሎችንም ህጎች አክብራ እንደምትሰራ ነው እኔ ማስረዳት የምፈልገው። መልሳቸውን ያለ ቀጠሮና ውጣ ውረድ ለሰጡኝ ለአቶ ተስፋዬ ወልዴ እንዲሁም በዚህ ዘገባ ዝግጅት ወቅት ምላሾቻቸውን ለሰጡን ሁሉ ልባዊ ምስጋና ይድረሳችሁ። ሪፖርቱ ለዛሬ እዚህ ላይ ያብቃ እንጂ ንግግሩ ይቀጥላል። ለአሜሪካ ድምፅ ሰሎሞን አባተ ነኝ ዋሽንግተን።